موسيقى <applause> ኢትዮጵያውያን የ2016 የዘመን መቁጠሪያቸውን ተሰናብተው 2017ን ተቀብለዋል። በዓሉ ኢትዮጵያ ዘመን መቁጠሪያ ቢሆንም በሀገር ቤት ብቻ ተወስኖ ያለ አይደለም። ኢትዮጵያዊነት መለያቸው በሆኑ ኢትዮጵያውያን ዘንድ ሁሉ ባህር ማዶም ዘልቆ ይከበራል። እንኳን ከዘመን ወደ ዘመን አሸጋገራችሁም ይባላል። በሌሎች የአውስትሬሊያ ክፍለ ሀገራትም የ2017 አዲስ ዓመት በዓል ተከብሯል እየተከበረና በወጥንም ተይዞ ይገኛል። የፊታችን ቅዳሜ ሴፕቴምበር 21 በደቡብ አውስትሬሊያ አድላይድ ከተማ የሚሆነውም የሆነው እንቋጣሽ ለማለት ተሰናድተዋል። የበዓሉን መሰናደው አስመልክተውም በደቡብ አውስትሬሊያ ኢትዮጵያውያን ማኅበረሰብ ማኅበር ፕሬዚደንት ዶክተር ለገሰ ጋረደውና በደቡብ አውስትራሊያ ኢትዮጵያውያን ማህበረሰብ ማህበር ገንዘብና ንብረት ያዥ ዶክተር ተስፋሁን ጫኔ ሸቴ ወደ በዓሉ መርሃ ግብር ከመዝለቃቸው በፊት የማኅበሩን የሰላሳ ሦስት ዓመት ጉዞና አበይት ክንውኖችን አንስተው ይገልጣሉ። በቀዳሚነት ዶክተር ለገሰ እንዲህ ያስረዳሉ። ካሳሁን፣ በጣም አመሰግናለሁ። በመጀመሪያ ስለተሰጠን እድል አንተንም ኤስቢኤስንም ከልብ እናመሰግናለን። በተከታታይ ፕሮግራሞችህን እንካፈላለን፣ እንሳተፋለን፣ እናዳምጣለን። እና እዚህ በአውስትራሊያ ለምኖር የኢትዮጵያውያን ማህበራዊ፣ ኢኮኖሚያዊ እና የጤና ነገሮችን ነቅሶ በማውጣት የምታደርጋቸውን ውይይቶች ከልብ እናደንቃለን። ለህብረተሰቡም ትልቅ ድጋፍ፣ ትልቅ ትምህርት የሰጡ ናቸው። ለእኛም በተሰጠን እድል እና እስከዛሬም ባደረግካቸው ነገሮች በሙሉ በአባሎቻችን እና በራሳችን ስም ማመስገን እንፈልጋለን። በጣም እናመሰግናለን። ወደ ተጠየቅኩት ጥያቄ ስመለስ ማህበራችን የተመሰረተው በ1992 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር። ስለዚህ ከተመሰረተ ሰላሳ ሶስት አመት ሆኖታል ማለት ነው። ማህበሩ ሲቋቋም አላማዎች ነበሩት። እንደው አጠር ያሉትን ለመጥቀስ ወደ ደቡብ አውስትራሊያ የሚመጡ ኢትዮጵያውያንን በሰላም በፍቅር፣ ከሃይማኖት፣ ከጎሳ እና ከፆታ አድሎ በሆነ መንገድ ሁሉንም በእህትማማችነት እና በወንድማማችነት በመቀበል በማህበራዊ ኢኮኖሚያዊ፣ እና ጤና ዘርፍ የሚያስፈልጉትን እርዳታዎች ማድረግ የኢትዮጵያን ቋንቋዎች፣ ባህሎች እና ታሪኮች ለአውስትራሊያውን እና ለዓለም ማስተዋወቅ አዳዲስ የሚመጡት ኢትዮጵያውያንን ከአውስትራሊያ ህጎች፣ አሰራሮች እና ሌሎች ተጓዳኝ ሲስተሞች ጋር ማስተዋወቅ እና ማገዝ ህብረተሰቡንም በመወከል መደረግ ያለባቸውን ከመንግስት ጋርም ከሌሎች መንግስታዊ ካልሆኑ ድርጅቶች ጋር የሚደረጉትን ነገሮች ህብረተሰቡን ወክሎ ማድረግ ነው። እነዚህን ሁሉ ሲያከናውን ቆይቷል። ተከናውኗል ብለን ከምናስባቸው ነገሮች መካከል ኢትዮጵያውያንን በመቀበልና የአውስትራሊያን ባህልና ህጎች ሲስተም በማስተዋወቅ ትልቅ አስተዋጽኦ አድርጓል። በተለያዩ ጊዜ የተቸገሩ ወገኖቻችንን በገንዘብ፣ በሀሳብ፣ በጉልበት እና በሌሎችም ነገሮች ዳታ ሲያደርግ ቆይተዋል። የተቋቋመበትም አንዱ አላማ ስለሆነ እሱንም ሲያከናውን ቆይተዋል። የሙያዊ በህግ የሚሆን በሶሻል ወይም በሌሎች ነገሮች የምክር አገልግሎት ሲሰጥ ቆይተዋል። ከተለያዩ የመንግስታዊ እና መንግስታዊ ካልሆኑ ተቋማት ጋር በደብዳቤ የሚሆን በአካል በመገኘት ወክሎም ህብረተሰቡን ወክሎ በማስረዳት የህብረተሰቡን ችግሮች ነቅሶ በማውጣት የመፍትሄ ሀሳቦችን በማስቀመጥ መፍትሄ እንዲያገኙ አድርጓል። ከዚህም በተጨማሪ በትንሽ ኪራይ ወይንም አንዳንድ ጊዜ የመክፈል አቅም ለሌላቸው የህብረተሰብ አካላት የመጓጓዣ አገልግሎት በመስጠት አስራ ሁለት ሰዎችን ሊጭን የሚችል ሚኒባስ ስላለ እሱን አስተዋጽኦ አድርጓል። ህብረተሰቡን በማስተባበር በተለያዩ የአካል ጉዳት ወይም ደግሞ የመንፈስም ስብራት ወይም ሌሎችም የገንዘብ ጉዳት የደረሰባቸውን ኢትዮጵያውያን በገንዘብ፣ በሞራልም፣ በምክርም ድጋፍ ሲያደርግ ቆይተዋል። ከዚህም አልፎ ኢትዮጵያ ውስጥ ለሚካሄዱ ታላላቅ ፕሮጀክቶች ለምሳሌ የህዳሴውን ግድብና ሌሎችም ፕሮጀክቶችን ለመደገፍ ገቢ በማሰባሰብ ገንዘብ ሲልክ ቆይተዋል። በጦርነት የሚሆን በድርቁም በሌሎችም ተፈጥሮ አደጋዎች አደጋ ሲደርስ የህብረተሰቡን ለመርዳት ገንዘብ በማሰባሰብ ሲል ቆይተዋል። እዚህም ውስጥ ላሉት አባሎች የማማከር አገልግሎት ሰጥቷል። የተለያዩ በግልና በመንግስታዊ ድርጅት ተቀጥረው ለሚኖሩ ሰዎች የሚያስፈልጋቸውን ድጋፍና ስልጠና ትምህርት ሲሰጥ ቆይቷል። ከዚህም ባለፈ የተለያዩ የበዓል እና ስፖርታዊ ዝግጅቶችን በማድረግ ህብረተሰቡንም በማቀራረብ ማዝናናትና በማስተማር የመሳሰሉትን ሲያከናውን ቆይቷል። እንግዲህ ከሞላ ጎደል ስኬታማ ነበር ብለን እናስባለን። ወደፊትም እነዚህ ነገሮች አጠናክረን በመቀጠል የህብረተሰቡን ኑሮ በተሻለ መንገድ በደስታና በጤና በህትማማች በወንድማማችነትና በመተባበር ላይ የተመሰረተ እንዲሆን የተሻለውን ጥረት ያደርጋል ብለን እናስባለን። መልካም ዶክተር ተስፋሁን እንደሚያውቁት ስኬት ካለ ተግዳሮትም እንደዚሁ የስኬት ጥላ ነው እና በአንጻሩ ተግዳሮቶችም ይኖራሉ። በማህበረሰቡን ውስጥ ጎልተው የሚታዩ በርካታ ጉዳዮች አሉ። ዋነኛ የደቡብ አውስትሬሊያን የኢትዮጵያ ማህበረሰብ ማህበር ገጥሞት የነበሩ ተግዳሮቶች ምን ነበሩ? እንደምን ተወጥቷቸዋል? ለወደፊቱስ ያልተቀረፉ ካሉ እነዛን ለመክላት ምን ጥረቶች ምን እቅዶች አሉ በአዲሱ በእናንተ አመራር ጊዜያት ውስጥ በሚቀጥሉት ሁለት ዓመታት በመጀመሪያ ደረጃ በጣም አመሰግናለሁ እድሜን ስለሰጠህን ስቤስ እንግዲህ ከዚህ ዓመት በፊትም ከተለያዩ ኢትዮጵያ ኮሚኒቲ ማህበረሰቦች ጋር ቀጥታ ግንኙነት አለው። ብዙ ፕሮግራሞችን ታስተላልፋላችሁ። በተለይ ደግሞ ከማህበሩ መረጃዎችን በመቀበል ለህዝቡ ማድረስም ትልቅ ስራ ነው ስሰሩ የነበረው በእውነት ምስጋና የሚያስፈልገው ነው። እስካሁን ጥያቄ ብዙ ተግዳሮቶች ነው የሚኖሩት። ምክንያቱም በሌላ ሀገር ላይ ስትኖር እንግዲህ ማሰባሰብ አንዱ ትልቅ ችግር ነው። በተለይ እዚህ በውጭ ዓለም ላይ ያለው ኑሮ አንጻር ስታየው እያንዳንዱ የረፍ የሆነ ውጣ ውረድ አለው። እዛ ላይ ደግሞ እንግዲህ አንድ ላይ አሰባስበህ ማገናኘት አንዱ ትልቁ ችግሩ ነው። በፊትም የነበሩት ኤክስኪቲቭ ኮሚቴ እንደዚሁ ለኛ መረጃውን ሲሰጡ ነው። አንዱ ትልቁ ችግሩ የነበረው አንዳንድ ስብሰባዎች ወቅት ሁሉ ሰው አለመገኘት እና ደግሞ እንዲሁ በአንድ ላይ አሰባስቦም ስራዎችን ለመስራት አንዳንድ ችግሮች ነበሩ። ግን ምንድነው በተቻለ መጠን እነዚህን ለመቅረፍ በተለይ ደግሞ አሁን እንግዲህ ዘመኑ ባመጣው ለምሳሌ ይሄ በሪሞት ቨርቹዋል በመገናኘት እነዚህ በመሳሰሉ ነገሮች ለመቅረፍ ጥረት ተደርጓል። እንግዲህ ደግሞ እንደምታውቀው በኢትዮጵያ ውስጥ ያለው አንዳንድ የፖለቲካ ተጽዕኖም እዚህ ይኖራል። የመከፋፈል ነገሮች ይኖራሉ። እነሱን እንግዲህ ያው በሂደት በአንዴ ሁሉም በሙሉም ትቀርፈው ባይሆንም ለሂደት አንድ ተግዳሮት የምናያቸው ናቸው። እኛም ወደፊት የምንሰራባቸው ናቸው። ሌላው ችግር ኦብስሊ እንግዲህ ብዙ ነገር መስራት ስታቅድ ገንዘብ ያስፈልጋል። ያው የገንዘብ ችግር አለ። አብዛኛው ጊዜ እንደዚህ አይነት ማህበሮች በእርዳታ ነው፣ በዶኔሽን ነው እና ደግሞ በማህበር አባላት አስተዋጽኦ ነው። በተለይ ከዚህ በፊት የነበሩት ኤክስኪቲቭ ኮሚቴዎች አንዱ ትልቁ ስራ የሰሩት ምንድን ነው፣ በሀገር ደረጃ በፌደራል ገቨርንመንቱ ሆነ ወይም በስቴት ገቨርንመንቱ ለማህበረሰቡን ለመደገፍ የሚደረጉ ብዙ ግራንቶች አሉ እና እነዚያን ግራንቶች ወደ ማህበሩ ለማምጣት ብዙ ጥረት አድርገዋል። አይ ቲንክ እሱ በጣም ትልቅ አሪያ የሚሆን ነገር ነው፣ ምክንያቱም ብዙ ኦፖርቹኒቲዎች ነው ያሉ። እና ያነዛን ኦፖርቹኒቲዎች ወደ ህብረተሰቡ ለማምጣት ጥረት አድርገዋል። አይ ቲንክ ያም ኢምፖርታንት ነው ለተወሰነ የገንዘብ ጥረት የሚደግፋል እና እሱንም እኛ ማጠናከር የምንቀጥልበት ነው። ያ ነው ዶክተር ለገሰ በደቡብ አውስትሬሊያ ሁለት ሺህ አስራ ሰባት ዓመተ ምህረት ቅበላን በተመለከተ ከማህበረሰቡ አባላት ጋር በምን መልክ ያንን ለማክበር ተዘጋጅታችኋል? ምን አይነት ዝግጅቶች አሉ? በዘንድሮው የ2017 አዲስ አመት የማህበረሰቡ በዓል ዝግጅት ላይ ካለፉት አመታት ምን ለየት ያደርገዋል? እሺ ከሳሁን በጣም ጥሩ ጥያቄ ነው። በጣም አመሰግናለሁ። ወቅታዊ ነው። እሱን አመት ለማክበር ሸብረብ ባልንበት ወቅት ይህን ስለ ጠየቅኝ ከልብ አመሰግናለሁ። እንግዲህ የዘወትር ተባባሪያችን ከሆነው ከደቡብ አውስትራሊያ መንግስት የመልቲካልቸራል ጉዳዮች ሚኒስቴር ባገኘነው ፈንድና ፈንድ እና በህብረተሰቡም ተሳትፎ አዲሱን የኢትዮጵያ አመት ለማክበር ለሴፕቴምበር ሀያ አንድ ቀጠሮ ይዘናል። በዚህም የመልካም ምኞት መልእክቶችን የምንለዋወጥበት፣ የተለያዩ ባህላዊ ምግቦችንና መጠጦችን የምንቋደስበት፣ አብሮነታችንን የምናጠናክርበት፣ የምንዝናናበት እንዲሁም ባህሎቻችንን፣ ምግቦቻችን፣ መጠጦቻችን እና አለባበሶቻችን ለሌሎች አውስትራሊያውያን የምናስተዋውቅበት መድረክ ነው ብለን እናስባለን። በበዓሉም ታላላቅ የመንግስት ባለስልጣናት የመልቲካልቸራል አፌርስ ሚኒስትራችንን ጨምሮ እና ሻዶ ሚኒስቴሩንም ጨምሮ ይገኛሉ። ሌሎችም ተጋባዥ እንግዶች ይኖራል። አውስትራሊያውያን፣ አውስትራሊያ ያልሆኑ ሌሎች ከተለያዩ አለም የመጡት ቱሪስትም ሆኑ ነዋሪ የሆኑ ዜጎች ይኖራሉ። በብዛት አፍሪካውያን አውስትራሊያን ይታደሙበታል። ስለዚህ በርከት ያሉ እንግዶች ይኖሩናል ብለን እናስባለን። ብዙ ጥሪ ያደረግንላቸው እንግዶች ስላሉ ይሁንታቸውንም የገለጹልንም ስላሉ ከዝግጅቶቻችን መካከልም ለምርቆቻችን ከከፍተኛ ሁለተኛ ደረጃ ጀምሮ እስከ ፒኤችዲ ያሉትን የእውቅናና የሽልማት አሰጣጥ ፕሮግራም ይኖረናል። ለማህበሩ ልዩ አስተዋጽኦ ያደረጉትን የምስጋናና ሽልማት ፕሮግራምም ይሆናል እንደዚሁ። በተለይም ደግሞ በወጣቶች ላይ ልዩ ትኩረት በማድረግ በሶስት የሽልማት አይነቶች ወጣቶችን ለመሸለምና ለማበረታታት መረጣ እየተካሄደ ነው። ብዙዎቹ ዝግጅቶች ተጠናቀዋል። የምግብ ዝግጅቱ፣ የአዳራሽ ማስዋቡ፣ የዘፋኝ ማፈላለጉ እና ሌሎችም ነገሮች በጥሩ ሁኔታ እየሄዱ ነው። እሱ የተሳካ በዓል ይሆናል ብለን እንገምታለን። በዚህም ዕለት በአጭር አመት አምስት ወይም በአስር አመት ማህበሩ ሊደርስበትና ሊያሳካቸው የሚችላቸውን እቅዶቻችንን የምናስተዋውቅ ሊሆን ይችላል። ትንሽ አምቢሽስ የሆኑ ፕላኖች አሉን። እነሱን ለማስተዋወቅና ህብረተሰቡን በማንቀሳቀስ ከመንግስትም ሌሎች ፈንዶችን በማፈላለግ ከበጎ አድራጊ ድርጅቶችም ፈንዶችን በማግኘት በሚቀጥሉት አምስት አመት በጣም ቢበዛ በአስር አመት ራሱን የቻለ ስማርት የሆነ መልቲፐርፐዝ ኮሚኒቲ ሀብ ይኖረናል ብለን እናስባለን። ስለዚህ እሱን ስኬታማ ለማድረግ የፈንድሬይዚንግ የምናደርግበት ፕሮግራሙን የምናስተዋውቅበትና የምናስገመግምበት ትልቅ መድረክ ነው ብለን እናስባለን። ከምንም በላይ ግን ባህሎቻችንን፣ ምግቦቻችንና አለባበሶቻችንን ከሌሎች አውስትራሊያውያን እና አውስትራሊያ ውስጥ ከሚኖሩ ህብረተሰቦች ጋር የምናስተዋውቅበት የእኛንም የእርስ በእርስ አንድነታችን፣ ህብረታችንን እና እህትና ወንድመኝነታችንን የምናጠናክርበት የሚቀጥለውም አዲስ ዓመት ብሩህ፣ ጤናማ፣ ሰላም እና የመተጋገዝ የመረዳዳት እንዲሆን መልካም ምኞታችን የምንገልጽበት የተቃና ዝግጅት ይሆናል ብለን እናስባለን። የተባረከ በዓል ይሆናልን ብለን ተስፋ እናደርጋለን። ዶክተር ተስፋሁን ዝግጅቱ የት አካባቢ ነው የሚካሄደው? በእለቱ ከተጋባዥ እንግዶች እና የተወሰኑ ትዕይንቶች ባሻገር በዝርዝር ፕሮግራሙ ምን ይመስላል? በእለቱ የሚከናወኑ ምን ምን ዋነኛ ትዕይንቶች አሉ? አብረው ተያያዥ የሆኑ ቀደም ሲል ዶክተር ለገሰ ከገለጹት በተጨማሪ። እሺ፣ በጣም አመሰግናለሁ። እንግዲህ ይሄ ትልቁ በእንግዲህ የመጀመሪያ ስራችን ነው የሚሆነው ለኮሚኒቲ በሚደርስ ከአዲሱ ኤክስኪቲቭ ኮሚቴ እና ቀኑ በፈረንጆች አቆጣጠር ሴፕቴምበር ሀያ አንድ ነው የሚሆነው። ሁለት ሳምንት ማለት ነው። ብዙ ፕሮግራሞች ነው እንግዲህ የተካተቱት። እንደ ለገሰ እንደገለጸው ባህላዊ ምግቦች በተጨማሪ እንደዚሁ መዝናኛ ፕሮግራሞች ይኖራሉ እና እኛ በሰፊው እኛ ከያዝነው ውስጥ አንዱ የእውቅና ፕሮግራማችን ነው ወይ የሽልማት ፕሮግራማችን ነው ረገሰ እንደገለጸው በሶስት ዘርፎች ፕሮግራሞችን አዘጋጅተናል። አንደኛ ቤስት ፐርሰን ፍዘይን በሚል ፕሮግራም የምናቀርበዋለን። በተለይ በልዩ ሁኔታ ለኮሚኒቲው አስተዋጽኦ ያደረጉ እና አሪያ ሊሆኑ የሚችል ግለሰብ ከዚ በተጨማሪ ደግሞ ወጣቶችን በዚህ ዓመት የበለጠ ለማሳተፍ አስበናል። ስለዚህ ለወጣቶች ደግሞ በሶስት ዘርፍ ሽልማት አዘጋጅተናል። አንደኛው በኮሚኒቲ ሰርቪስ ነው። ሁለተኛ በስፖርት እና ሶስተኛ በአርት ሊትሬቸ። እነዚህ እና ከዛ በተጨማሪ ደግሞ በተለያየ መስኮች የተመረቁ ከሁለተኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ የተመረቁ የማህበረ አባላቶቻችንን እውቅና ለመስጠት አርያ እንዲሆኑ ለሚቀጥለው ትውልድ አስበናል። እዛ ንግግሮች ነ ይኖሩናል። እንግዲህ ከለገሰ እንደገለጸው ከዛ በተጨማሪ ደግሞ እንደዚሁ የገቢ ማስተባሲያ ፕሮግራም ይኖረናል። በተለይ አሁን እኛ ላነሳ ነው ሀሳብ በተለይ የኮሚኒቲ ሀብት ብጻ ዙሪያ ከኮሚኒቲችን ጋር አጠር ያለ የገንዘብ ማሰባሰብ እና ጥንት ሀሳቡን ለማስረዳት እንሞክራለን። በለጠ እንግዲህ የበዓል ቀን ነው። ይኸው የመጫወቻ ለአዲስ አመት እንወያይበት ሀሳብ የምንገራበት እና ደግሞ ያለፈውን አመት የምንገመገምበት እና የበለጠ የመዝናኛ ፕሮግራም ነው የሚሆነው እና እንግዲህ በዚሁ አጋጣሚ ይህን ለሚያዳምጡን በሙሉ ቁጥር ይናቀርባል። ዶክተር ለገሰ ቀደም ሲል እንዳነሱት በአዳራሽ ውስጥ በሚደረጉ ንግግሮች የመልካም ምኞት መልእክቶች እንደዚሁ እንደምታስተላልፉ የታወቀ ነው። ተጋባዥ እንግዶችንም አክሎ ከወዲሁ ደቡብ አውስትራሊያም ሆነ በመላው አውስትራሊያ ወይም ኢትዮጵያን አክሎ በአራቱም የዓለም ማዕዘናት ተበትነው ላሉ ኢትዮጵያውያን ጨምሮ የ2017 የአዲስ አመት መልእክቶ ወይም መልካም ምኞቶ ምን ይሆናል? በማህበሩ ስም ድጋሜ አመሰግናለሁ ካሳሁን፣ ስለተሰጠኝ ዕድል። በተለይም ለማህበራችን አባላት እና በደቡብ አውስትራሊያ ለሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን እና ኢትዮጵያ ወዳጆች እንዲሁም በመላው አውስትራሊያ እና ዓለም ተበትነው የሚገኙ ኢትዮጵያውያን ትውልድ ኢትዮጵያውያን እና ኢትዮጵያ የቁርጥ ቀን ልጆች እና ረዳቶች፣ በመጀመሪያ አዲሱ አመት ያሰብነውን በጎ ነገር ሁሉ በስክነት አስበን፣ በትጋትና በታማኝነት፣ በቅንነት፣ በመተጋገዝ ከምንጊዜውም በላይ በመተሳሰብ፣ በመዋደድ፣ በፍቅርና በሰላም የምናከናውንበት የስኬት ዘመንን እንዲሆን ታላቅ ምኞቴ ነው። የምናስበውን ነገር ሁሉ በአሰብነው ልክ ሁላችንንም በሚያስደስት መንገድ የተባረከ እንዲሆንልን ከልብ እመኛለሁ። ከምንም በላይ ፈጣሪ ኢትዮጵያን ሕዝቦቿንና እንዲሁም አውስትራያን ሕዝቦቿን እንዲባርክልን ዘመኑንም ሁሉ ከዘመኑ ሁሉ የተሻለ ሰላም የሰፈነበት ስኬት የሞላበትና ችግሮችን የማንሰማበት በደስታና በፈንጠዝያ የምንማኝበት የተቀደሰ ዘመን እንዲሆንልን ለሁላችንም እመኛለሁ። ኢትዮጵያንና ህዝቦቿን፣ አውስትራሊያና ህዝቦቿን ፈጣሪ ባርክ። ከልብ አመሰግናለሁ። ዶክተር ተስፋ ሁደስ፣ የእርሶ የአዲስ ዘመን መልካም ምኞትና መልእክት ምን ይሆናል? በእኔ በኩልም የምለው አዲሱ ዓመት የሰላም የጤና የመተሳሰብ አመት እንዲሆንልን ነው። በተለይ ደግሞ በሀገራችን ሰላም እንዲሰፍን ሁሉ ህዝቦች ከተቆጣ፣ ከረሃብ፣ ከድህነት እንዲሁም ከሰላም የሚያገኙበት የሚሆንበት አመት እንዲሆንልን ነው። ትልቁም እዚህም ደግሞ ያለነው ኢትዮጵያውያን አንድነታችን የምናጠናክርበት እና እርስ በርሳችን የሚከተባበት ዓመት መልካም። ዶክተር ለገሰ ጋረደው በደቡብ አውስትሬሊያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ዶክተር ተስፋሁን ጫኔሽቴ በደቡብ አውስትሬሊያ ኢትዮጵያውያን ማህበረሰብ ማህበር ገንዘብና ንብረት ያዥ ስለ ቃለ ምልልሱ እናመሰግናለን። ለእናንተም ከወዲሁ ዝግጅታችሁ የተሳካ እንዲሆን መኞታችን ነው። መጪው ዓመት በማህበሩ የበጎ አስተዋጽኦ ስራዎቻችሁ፣ ጥረቶቻችሁና እቅዶቻችሁ ለስኬት እንዲበቁ እንመኛለን። መልካም አዲስ ዓመት እግዚአብሔር ውስጥልን። ከልብ እናመሰግናለን። ከሳሁን አንተንም ኢቢኤስንም ለአንተም ለኢቢኤስም ከምን ጊዜውም በላይ የተሳካና ውጤታማ ዓመት እንዲሆንላችሁ ከልብ ከቤተሰቦችም ጭምር እንመኛለን። አመሰግናለሁ። ከማህበረሰብ ለማህበረሰብ